የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ህዳር 29 2016 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ የተከበራችሁ አድማጮች እንደምናመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን አማሪክ ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛሉ። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። ሰላም ጠና ስጥልኝ አድማጮቻችን፣ ከምሽቱ ዜናዎች ጋር ኤደን ገረመሆነ። ዩናይትድ ስቴትስ በጋዛ የተኩስ አቆም እንዲደረግ የቀረበውን ጥያቄ ድምፅን በድምፅ በመሻር መብቷ አገደች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትላንት አርብ የእስራኤል ሐማስ ጦርነትን በተመለከተ በጸጥታው ምክር ቤት ባደረጉት ንግግር በአስቸኳይ የተኩስ አቁም ካልተደረገ መሰበሪያው ነጥብ ላይ ነን በማለት የተኩስ አቁም እንዲደረግ ጥሪ አቅርበዋል። ይሁን እንጂ ዩናይትድ ስቴትስ የጸጥታው ምክር ቤት ይህን መሰል ጥያቄ እንዳያነሳ ድምፅን የመሻር የቪቶ መብቷን በመጠቀም አገዳለች። ጉቴርሽ የጋዛ ሰዎች ወደ ገደሉ እየተመለከቱ ነው፣ ዓለም አቀፉ ማህበረሰብ ይህንን መከራ ለማስቆም የሚችለውን ማድረግ አለበት ብለዋል። በጎርጎሮሳውያኑ ጥቅምት ሰባት ሐማስ በእስራኤል ላይ በፈጸመው የሽብር ጥቃት 1200 እስራኤላውያን ሲሞቱ በሐማስ ቁጥጥር ስር በሚገኘው የጋዛ ሰርጥ እስራኤል እያደረገችው ባለው ጥቃት እስካሁን ድረስ ሴቶችና ሕጻናትን ጨምሮ 17 ሺህ ፍልስጤማውያን መሞታቸውን የጋዛ የጤና ሚኒስቴር መረጃ አስታውቋል። ከዚህ በተጨማሪም በሺዎች የሚቆጠሩ ሰዎች በፍርስራሽ ስር ተደብቀው የደረሱበት አልታወቀም። ጉቴሬሽ ረቡዕ ዕለት ለ15 የጸጥታ ምክር ቤት አባላት አንቀጽ 99 የተሰኘውን የመንግስታቱ ድርጅት ቻርተር በመጥቀስ ደብዳቤ የጻፉ ሲሆን አንቀጹ ለዋና ጸሐፊው የዓለም አቀፍ ሰላምና ደህንነትን አደጋ ላይ ይጥላል ተብሎ ያመኑትን ማንኛውንም ጉዳይ ለምክር ቤቱ እንዲያቀርቡና እንዲያስወስኑ ስልጣን የሚሰጥ ነው። ጉቴሬሽ በሰባት ዓመት የስልጣን ዘመናቸው ይህንን አንቀጽ ለመጠቀም ጥሪ ሲያቀርቡ የመጀመሪያቸው ነው። ለመጨረሻ ጊዜ ይህ አንቀጽ ስራ ላይ የዋለው እንደ አውሮፓውያን አቆጣጠር በ1971 ባንግላዴሽ ከፓኪስታን በተነጠለችበት ወቅት ነበር። ጉቴሬሽ የተኩስ አቁም ጥሪያቸው እንዲከበር ስልጣን የሚያጎናጽፋቸውን ይህንን አንቀጽ ለመጠቀም ቀም ጥሪ ሲያቀርቡ የእስራኤሉ ልዑክ በዓለም ላይ የየመንና የሶሪያ እንዲሁም የዩክሬንን ጦርነት የመሰሉ የኬሚካል የጦር መሳሪያዎች ሳይቀሩ ጥቅም ላይ እየዋሉ ያሉባቸው ጦርነቶች ላይ ይህንን አንቀጽ ለመጠቀም እስካሁን ድረስ አልተሞከረም ሲሉ ተቃውመውታል። በአንጻሩ የፍልስጤሙ አቻቸው የምክር ቤቱ አባላት ጥሪውን እንዲደግፉ የጸጥታው ምክር ቤት ከ2.3 ሚሊዮን በላይ ፍልስጤማውያንን ከማትረፍ የበለጠ ምን አስፈላጊ ነገር አለው ሲሉ ተማጽነዋል። ይሁን እንጂ ውሳኔውን ዩናይትድ ስቴትስ የቪቶ ስልጣኗን በመጠቀም ስታግደው፣ ብሪታንያ ድምፅ ከመስጠት ታቅባለች። የተቀሩት 13 የምክር ቤት አባል ሀገራት ቢደግፉትም ሳይጸድቅ ቀርቷል። ሐማስ ዩናይትድ ስቴትስ የተረቀቀውን ስምምነት መቃወሟ ስነ ምግባር የጎደለውና ኢሰባዊ ነው ሲል አውግዞታል። በተያያዘ የፕሬዚዳንት ጆ ባይደን አስተዳደር የዩናይትድ ስቴትስ ኮንግረስ እስራኤል በሐማስ ላይ ለምትጠቀማቸው ታንኮች የሚውሉ 45 ተወንጫፊ መሳሪያዎችን ዩናይትድ ስቴትስ እንድትፈቅድ በጠየቁ ያለበት ማግስት እስራኤል ሌሊቱን ጋዛን ስትደበድብ ማደሯን አንድ የዩናይትድ ስቴትስ የቀድሞ ባለስልጣን አስታወቁ። ይህ ጥቃት የተከተለው ዩናይትድ ስቴትስ ድምፅን በድምፅ የመሻር የቪቶ መብቷን በመጠቀም አስቸኳይ የተኩስ አቆም እንዳይደረግ በከለከለችበት ማግስት ነው። በሌላ በኩል የዓለም የጤና ድርጅት ስራ አስፈጻሚ ቦርድ በጋዛ በጤና ሁኔታ ላይ ለመወያየት ነገ እሁድ ሊገናኝ ቀጠሮ ይዟል። ከአስር በላይ የዓለም የጤና ድርጅት አባል ሀገራትን በጋዛ ስላለው አስከፊ የሰብአዊ ሁኔታ ከባድ ስጋት እንዳላቸው አስታውቋል። የመሳሪያ ሽያጩ ከ500 ሚሊዮን ዶላር በላይ የሚ ያወጣ ሲሆን ይህ መደበኛ በሆነ ሁኔታ በሴኔት የውጭ ጉዳይ ግንኙነት እና እንዲሁም በውጭ ጉዳይ ኮሚቴዎች እየታየ ነው። ይህም የፕሬዚዳንት ጆ ባይደን መንግስት ለዩክሬን ከሚያደርገው ድጋፍ ጋር ሲዳብል 110.5 ቢሊዮን ዶላር እንደሚደርስ ተገልጿል። ማንነታቸው እንዲገለጽ ያልፈለጉ የዩናይትድ ስቴትስ ባለስልጣናት ጉዳዩን እንደነገሯቸው የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ ጆሽ ፖል ለሮይተርስ የዜና አውታር አስታውቀዋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። አውሮፓ የሰው ሰራሽ ልህቀት መመሪያን ለማጽደቅ ስምምነት ላይ ደረሰች። የአውሮፓ ሕብረት አባል ሀገራት ተደራዳሪዎች ትላንት አርብ ቴክኖሎጂ በተለይም እንደ ቻችፒቲና የሰዎችን መልክ በመለየት የሚሰሩ የሰው ልጅ ህይወትን የሚያቀሉ፣ ነገር ግን አጠቃላይ ህልውናው ላይ ስጋት የደቀ የሰው ሰራሽ ልህቀቶችን በተመለከተ የህግ ማዕቀፍ እንዲወጣ ለማድረግ የሚያስችል ስምምነት ላይ ደርሰዋል። የአውሮፓ ሕብረት ኮሚሽነር ቴሪ ብሬንተን ትላንት እኩለ ሌሊት ላይ ስምምነት ሲሉ በትዊተር ገጻቸው ላይ ያሰፈሩ ሲሆን አውሮፓ በሰው ሰራሽ ልህቀት ላይ ግልጽ የሆነ መመሪያዎች አሏት የመጀመሪያዋ አህጉር ሆናለች ሲሉ አክለዋል። በመጨረሻም የቻይናው ፕሬዚዳንት ቪየትናምን ሊጎበኙ ነው። የቻይናው ፕሬዚዳንት ሺጂንፒንግ ከስድስት ዓመታት ጸብ በኋላ በቀጣይ ሳምንት ለሶስተኛ ጊዜ ወደ ቪየትናም እንደሚጓዙ ተገልጿል። የፕሬዚዳንቱ ጉብኝት አሜሪካ ከቪየትናም ጋር ያላትን ግንኙነት እያፋፋመች ባለችበት ወቅት የሚደረግ ነው። ፕሬዚዳንቱ የፊታችን ማክሰኞና ረቡዕ በቪየትናም የሚቆዩ ሲሆን፣ ጉብኝታቸው በኮሚኒስት አንድ ፓርቲ ብቻ የሚ የሚመሩ ሀገራት አጠቃላይ ስልታዊ አንድነታቸውን ለ15ተኛ ጊዜ ከሚያከብሩበት ክብረ በዓል ጋር የገጠመ ነው። ይህ ጉብኝት ቪየትናም ከዩናይትድ ስቴትስ ጋር የጋራ ግብ ትብብር ለማድረግ ከተፈራረመችበትና ራሳቸው ፕሬዚዳንት ጆ ባይደን ከሄዱበት ከመስከረሙ የቪየትናም ጉብኝት በኋላ የተደረገ መሆኑ አሜሪካ ከቪየትናም ጋር ያላትን ዲፕሎማሲያዊ ግንኙነት ከቻይና ጋር የሚያስተካክል ሆናል። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታምሹ ዘንድ ጋብዛለሁ። ያደን ገረመው ነው። ዋሽንግተን ዲሲ በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ህዳር 29 2016 ዓ ም ዝግጅታችንን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ይደመጣል። የሩሲያ የአፍሪካ ቀንድ ተጽዕኖ እየጨመረ እንደሆነ ምሁራን ገለጹ። ግልጽ በሆነ ሁኔታ እንደሚታየው ቅርብ ጊዜ ጀምሮ የራሽያ በዚህ በአፍሪካ ሀገራት ላይ ጣልቃ መግባት ወይም በአፍሪካ የዓለም አቀፍም ሆነ የውስጥ ጉዳዮች ላይ የመወሰን አቅም በጣም ጨምሯል ማለት እንችላለን። ቀደም ሲል የሰማችሁት በወልቅጤ ዩኒቨርሲቲ የፖለቲካል ሳይንስ መምህር የሆኑትን አቶ በቃሉ ዋቺሶን ነው። አሁን የምሽቱ ቀዳሚ ወደሆነው ዝግጅት እናልፋለን። ከቅርብ ጊዜ ወዲህ ሩሲያ በአፍሪካ አገራት ውስጥ ጉዳዮች ያላት ተጽዕኖ እየጨመረ እንደሆነ የሰላምና ደህንነት ባለሙያው አቶ በቃሉ ዋቺሶ ይናገራሉ። በወልቂጤ ዩኒቨርሲቲ መምህር የሆኑት አቶ በቃሉ በተራዘመው የዩክሬን የሩሲያ ጦርነት ምክንያት የተፈጠረው ኢኮኖሚያዊ ተጽዕኖ ኢትዮጵያን ጨምሮ ለአፍሪካ ቀንድ አገራት ውስጣዊ አለመረጋጋት አስተዋጽኦ እንዳደረገ ገልጸዋል። በውጭ ጉዳይ ኢንስቲትዩት የፖለቲካ ሳይንስ ዋና ተመራማሪው ዶክተር ዳር እስከዳር ታየ በበኩ ላቸው ሩሲያ በአፍሪካ ከፍተኛ የሕዝብ ቁጥር ካላቸው ናይጄሪያና ኢትዮጵያ ጋር ጠንካራ ግንኙነት እንዳላት ይናገራሉ። ሩሲያ በቀይ ባህር ፖለቲካ ውስጥ ለመሳተፍ ካላት ፍላጎት የተነሳም በሱዳንና በሶማሌላንድ የጦር ሰፈሮችን ለመመስረት እንቅስቃሴ ጀምራ እንደነበረም ዶክተር ዳርስከዳር ገልጸዋል። አስማማዋዬ ነው። ተከታዩን አዘጋጅተዋል ሩሲያ በዓለም አቀፍ የፖለቲካ ስርዓት ተደማጭነቷን ለማሳደግ እና ተገዳዳሪውና ለመውጣት ባለፉት አስራ አምስት ዓመታት ትኩረት ሰጥታ መስራቷን የሚገልጹት በውጭ ጉዳይ ኢንስቲትዩት በፖለቲካል ሳይንስ ዋና ተመራማሪ የሆኑት ዶክተር ዳርስ ከዳር ታዬ አሁን ያለው አለም አቀፍ ስርዓት እየተለወጠ ነው ብላ እንደምታምን የሚናገራሉ ስለዚህም አፍሪካ ቀንድን ጨምሮ የተለያዩ ሀገራት ወዳጆችን ለማብዛት እየሰራች እንደምትገኝ የሚገልጻሉ ራሽያ እንታ ከብዙ ዋልታ ውስጥ አንዱ ዋልታ ሆኖ የመውጣት አይነት እንቅስቃሴ እያደረገች ትገኛለች ምን ያህል እርቀት ትሄዳለች የሚለው ወደፊት የምናየው ይሆናል። ምዕራባውያን የሚሉት አለ እንግዲህ። እንደዚህ ሁና ስትመጣ በዚህ በአፍሪካ ቀንድም ስራ መስራት ትፈልጋለች፣ በሌላ የአፍሪካ ሀገርም እንደዚሁ ስራ መስራት ትፈልጋለች። እዚህ አፍሪካ ቀንድ ላይ ስንመጣ ከሀገራት ጋር ግንኙነት የማድረግ ነባር ግንኙነትን የማደስ ስራ ስትሰራ ታያታለ። ከአፍሪካ ሀገራት ወይም ደግሞ ከአፍሪካ ጎልተው የሚታወቁ እንደ ኢትዮጵያ እንደ ናይጄሪያ ካሉት ጋር ጠንካራ የሆነ ግንኙነት እያደረጉ ነው ያሉት። የሰላምና ደህንነት ምሁር የሆኑትና በወልቂጤ ዩኒቨርሲቲ የፖለቲካል ሳይንስ መምሩ አቶ በቃሉ አቺሶ በበኩላቸው ከቅርብ ጊዜያት ወዲህ የሩሲያ በአፍሪካ ሀገራት ውስጣዊ ጉዳይ ላይ ያላት ተጽዕኖ እየጨመረ መምጣቱ ይናገራሉ። ግልጽ በሆነ ሁኔታ እንደሚታየው ቅርብ ጊዜ ጀምሮ የራሽያ በዚህ በአፍሪካ ሀገራት ላይ ጣልቃ መግባት ወይም በአፍሪካ የዓለም አቀፍም ሆነ የውስጥ ጉዳዮች ላይ የመወሰን አቅም በጣም ጨምሯል ማለት እንችላለን። የቅርብ ጊዜ እንኳን ምናልባት የደጃ ዙር የፕሮክሲ አታችመንት አለው የሚጠራው ከራሽያ ጋር ምንም እንኳን ኦፊሻሊ ራሽያ ክሌም አታደርግም እስከ ማውቀው ድረስ ግን የነ ዋግነር እና ሌሎችም ግንኙነት አላቸው ተብሎ የሚታስበው አካላት የአፍሪካ የውስጥ ጉዳዮች ላይ የሚሊተሪ ደረጃ እንግዲህ ወታደራዊ ጣልቃ ገብነት ሁሉ ስታረግ እንግዲህ የቅርቡ የነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምሳሌ መነሳት ይችላል፣ የነ ሱዳን መነሳት ይችላል። ይሄ አሁን እንግዲህ አሁን ያለ ነው። አሁን በቅርቡ የቀይ ባህር አካባቢ ያለውን ጉዳይ እናየዋለን። ሶ፣ ኤርትራ ያም አካባቢ ያለ ነገር አለ። ሶ፣ የዋግነር ወይም ደግሞ ይሄ የራሽያ ኢንቮልቭመንት ግልጽ የሆነ የነበረበት። ሩሲያ በሱዳንና ሶማሌላንድ የጦር ሰፈር ለመመስረት እንቅስቃሴ ጀምራ ነበር የሚሉት ዶክተር ዳር እስከዳር፣ ይህም ሀያላን ሀገራት የጦር ሰፈር ባቋቋሙበት በቀይ ባህር ፖለቲካ ላይ ተሳትፎ እንዲኖራት ካላት ፍላጎት የተነሳን ይላሉም። ራሽያ በተለይ ሱዳን ወደ ግጭት ከመግባቷ በፊት ቀይ ባህር አካባቢ ከፍተኛ የሆነ እንቅስቃሴ የማድረግ ፍላጎት እንዳላት ምልክት እየሰጠች ነበረ። የጦር ቀጠና መመስረት ፍላጎት በሱዳን ወደ ሶማሊላንድም የመምጣት አዝማሚያዎች ታይተው ነበረ። እሱ አሁን አይ ቲንክ ሆልድ ያደረጉት ይመስለኛል። ዙሮ ዙሮ ግን ከዚህ አጠቃላይ ከአለም ፖለቲካው የምትነጥለው አይደለም። ራሽያኖችም ወደዚህ ሲመጡ ታሳቢ የሚያደርጉት ጥቅም አለ። ፕላስ ቀይ ባህር አካባቢ ደግሞ የሀያላን ሀገራት፣ የትኩረት ቦታ ነው። አንደኛ ቀይ ባህር ራሱ የንግድ መተላለፊያ ነው። ሁለተኛ አሁን የምናየው ኮንፍሊክት አይነት በተደጋጋሚ የሚስተናገድበት እዛ አካባቢ የሚከሰት ነገር በዓለም ፖለቲካ ላይ ተጽዕኖ የሚፈጥርበት አካባቢ ስለሆነ ይሄ ቀይ ባህር አካባቢ ራሽያም ወደዚህ ታማትራለች። ወደዚህ የመምጣቱ አዝማሚያ አለ። የወልቂጤ ዩኒቨርሲቲ መምሩ አቶ በቃሉ ደግሞ በተራዘመው የዩክሬንና ሩሲያ ጦርነት ምክንያት የተፈጠረው ኢኮኖሚያዊ ተጽዕኖ ኢትዮጵያን ጨምሮ ለአፍሪካ ቀንድ ሀገራት ውስጣዊ አለመረጋጋት አስተዋጽኦ ማበረከቱን ይገልጻሉ። ዋናውን የዚህ ግጭት ተዋንያን በተለይ ዩክሬንና ራሽያን ስናያቸው ዋናው የአፍሪካን ፖለቲካል ኢኮኖሚ በመወሰን ረገድ ትልቅ ሚና ሲጫወቱ የነበሩ እየነበሩ ናቸው። ለአፍሪካ የምግብና የዘይት የዘይቴ ድፍ ምንዳጁንም ጨምሮ ትልልቅ የምርቶችን እና አገልግሎቶችን ሲሰጡ እናውቃቸዋል ና ከዚህ አንጻር እንግዲህ እንደሚገመጠው አንዱ ኢምፓክት ሊሆን የሚችለው ምንድን ነው? ዞሮ ዞሮ እንደምናየው የፉድ ኢንሴኪሪቲ ፕሮብለሙ፣ ውስጣዊ ግጭቶች እና የአፍሪካን ውስጣዊ የፖለቲካ ተለዋዋጭነት ወይም የፖለቲካ ጉዳይ ናሽናል ፖለቲክሱንም አፍሪት እንዳደረገው እናያለን። እንዴት ምንል ከፍተኛ የዋጋ ንረትን በተለያዩ የቅርብ ጊዜ የምናስታውሰው ነገር ነው። እንግዲህ እኛም ሀገር ላይ በተለይ ኢትዮጵያ ላይም ይሄ ነገር ተከስቷል። ከጦር መትጓ ተያይዞ የነዳጅ መጨመር ሊሆን ይችላል። ያ ደግሞ እንግዲህ መልቲፕላይንግ ኢፌክት ይኖረዋል። አይደለም የፉድ ፕሮዳክሽን የምግብ ምርትን የማምረት አቅምንም እንደጨመረባቸው እናያለን። ይሄ አትሊስት ዋና መንስኤ አስጀማሪ መንስኤ ብለን እንኳን ባናየው ኮሬሌሽን ሊኖረው ይችላል ግልጽ የሆነ ዝምድና ለምሳሌ ይሄ መንግስታት ላይ የተነሱ ተቃውሞዎችን እና የተራዘሙ አርምድ ኮንፍሊክቶች እነዚህ ነፍጥ ያነገቡ ሀይሎች እና በመንግስት መካከል የተነሱ ጦርነቶችን ስናያቸው ይሄ ቀጥታ ግንኙነት ባይኖራቸው እንኳን እነዚህን ሀይሎች በተለይ አፍሪካ ሀገራት ውስጥ ቀድሞውንም ኢምፓክት እየተደረገ ያለ ቀጠና፣ ይህኝን ነገሮች ጉዳዮች ስንጨምርባቸው ከሞላ ጎደል አንድ ፋክተር አንድ ኮዝ ሊሆን ይችላል ነው። ዶክተር ዳርስ ከዳር በበኩላቸው የዩክሬንና ሩሲያ ጦርነት ኢትዮጵያን ጨምሮ የአፍሪካ ሀገራት በዓለም ፖለቲካ ላይ ባላቸው የዲፕሎማሲ ስራዎቻቸው ላይ ጭምር ተጽዕኖ ማሳረፉን ይገልጻሉ። በቅርቡ የተከሰተው የእስራኤልና ሐማስ ጦርነት ደግሞ ለአፍሪካ ቀን ተጨማሪ ስጋት ሆኖ ስለመምጣቱም ይናገራሉ። እንደ ኢትዮጵያ ያለ ሀገር ዓለም አቀፍ መልትላቸዋል መድረኮች የምንለው ይሄ ባለብዙ ወገን መድረኮች ላይ ድምፅ ይሰጥ የራሺያ ጉዳይ ላይ አቋም አሳዩ የመሳሰል አይነት ዲፕሎማቲክ ገለልተኛነታችን ላይም ተጽዕኖ ነበረው። እኛ ጋር ብቻም ሳይሆን ሌሎች ሀገራት ላይ እሱ ብቻ ደግሞ ሳይሆን እዛ አካባቢ የሚፈጠረው ጦርነት በአለም ኢኮኖሚ ላይ ጉዳት ያመጣል፣ የእኛም ኢኮኖሚ ላይ ጉዳት መምጣቱ አይቀርም። እንደዚህ እነዚህ ያሉ ነገሮች አሁን እዛ እየተራዘመ ነው መቼ እንደሚቆምም አይታወቅም። ይሄ ባለበት ሁኔታ ደግሞ አሁን እንደ አዲስ የመካከለኛው ምስራቅ እስራኤልና የሐማስ ጦርነት ተከሰተ። አሁን የዓለም ዋና የሚባለው ጦርነት ዩክሬን ቀጥሎም ይሄ የተነሳ ወደዚህ እየቀረበ ነው የመጣው። አሁን ጂኦግራፊካሊ ነው እየቀረበ የመጣው፣ ቀጣይ ደግሞ ፖለቲካውም እየቀረበ ይመጣል። ብዙ ሀገራት ወደዚህ ኢንቮልቭ ወደ ማድረግ ይመጣሉ፣ የዲፕሎማሲ ጉዳዮች ይመጣሉ። እስካሁን ድረስ ምናልባት የእስራኤልና ሐማስ ጦርነት በኢኮኖሚው ላይ ያን ያህል እንትን አላለ ይሆናል። እየተራዘመ መሄድ ከሆነ ወይ ሱዝ ካናል እና አሁን የመን አካባቢ ዊ መርከብ የንግድ መርከብ እንዳይንቀሳቀስ አሁን የእስራኤል መርከቦች ላይ ነው ጥቃት እየተደረገ ያለው። ቀስ ብሎ እየሰፋ መሄድ ከሆነ ይሄን አካባቢ የመዝጋት አዝማሚያ የሚታይ ከሆነ ኢኮኖሚያዊ ተጽዕኖም እየመጣ የሚሄድበት ሁኔታ ይኖራል። የመርከብ ንግድ መስተጓጎል ሲመጣ ነገ ትልልቆቹ ሀገራት እዚህ አፍሪካ ጅቡቲ ሶማሊላንድ ምናምን ያሉ ወታደራዊ ካምፕ ያላቸው ሀገራት ለዚህ ለስቴብል ለሆነ የባህር ንግድ እንዲኖር እሱን ለመከላከል ተጨማሪ ወታደር እና ሰማራ ተጨማሪ ሀይል እና አምጣ የሚል ጥያቄዎች እየተደራረቡ መምጣታቸው አይቀርም። ምናልባት ሌሎችም ተያያዥ ነገሮች ይመጣሉ። ሰው አይ ቲንክ አሁን ንቁ ሆኖ አለርት ሆኖ የሚሰራበት ወቅት ይመስለኛል። ይሄ የመካከለኛው ግጭ የመካከለኛው ምስራቅ ግጭት ወደኛ መምጣቱ ስለማይቀር ኢትዮጵያን ጨምሮ የአፍሪካ ሀገራት እየተለወጠ ያለውን ዓለም አቀፋዊ ሁኔታ በመረዳት ብሔራዊ ጥቅማቸውን ማስከበር የሚችሉባቸውን አካሄዶች መንደፍ እንደሚገባቸውም ምሁራኑ ይመክራሉ። ለአሜሪካ ድምጽ አስማማዬ ነው፣ ዋሽንግተን ዲሲ። አስማማውን ስለ ዘገባው አመሰግናለሁ። አሁን ወደ ተከታዩ ዝግጅት እናልፋለን። የአሜሪካ ድምፅ ያነጋገራቸው የማህበራዊ ሚዲያ አጥኚዎችና ተመራማሪዎችም ሆን ተብለው እና ባለማወቅ በማህበራዊ ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎችና የጥላቻ ንግግሮች በንጹሐን ዜጎች ላይ ጉዳት እያደረሱ መሆናቸውን አመልክተው ፌስቡክ እንደ አውሮፓ አቆጣጠር በ2021 በኢትዮጵያ የሚሰራጩ የተሳሳቱ መረጃዎችን ለማስቀረት በኢትዮጵያ የሚነገሩ አራት ዋና ዋና ቋንቋዎች የሚሰራጩ የጥላቻ ንግግሮችን የሚለይ ቴክኖሎጂ መፍጠሩን ቢያስታውቅም ሀሰተኛና የጥላቻ ንግግሮች በተቋሙ መሰራጨት መቀጠላቸውና ግጭቶችን እያባባሱ መሆኑን አመልክተዋል። ስመኝሽ ከባለሙያዎቹ ጋር ቆይታ አድርጋ ያሰናዳችው ዘገባ በዚህ ዙሪያ ያጠነጥናል። ይህን ዘገባ ከዚህ ቀደም አሰምተናችሁ ነበር። ዛሬ በድጋሚ ይቀርባል። ባለፉት አምስት ዓመታት በኢትዮጵያ የተለያዩ አካባቢዎች የተነሱትን ግጭቶች ተከትሎ በኢንተርኔት ላይ የሚሰራጩ የጥላቻ ንግግሮችና ሀሰተኛ መረጃዎች በከፍተኛ መጠን መጨመራቸውን የተለያዩ ጥናቶች ያሳያሉ። በዚህም ምክንያት እንደ አውሮፓን አቆጣጠር በ2021 በኢትዮጵያ ከፍተኛ ተጠቃሚ ያለው የፌስቡክ ማህበራዊ ድህረ ገጽ ኢትዮጵያን ለግጭትና ለአመጽ ከፍተኛ ተጋላጭ ከሚባሉ ሀገሮች ምድብ ውስጥ በማካተት ለቴክኖሎጂ ኢንዱስትሪ መር ሲል የጠራውን እርምጃ መውሰዱን አስታውቆ ነበር። በኢትዮጵያ የሚነገሩ አማርኛ፣ ኦሮምኛ፣ ሶማሊኛ እና ትግርኛ ቋንቋዎችን በቀላሉ መገምገምና የጥላቻ ንግግሮች በማንም ሪፖርት ከመደረጋቸው በፊት መለየት የሚያስችል ቴክኖሎጂ መፍጠሩንም አስታውቆ የነበረው ፌስቡክ እንደ አውሮፓያን አቆጣጠር ከግንቦት እስከ ጥቅምት 2021 ዓ.ም ባለው ጊዜ ብቻ ከ92 ሺህ በላይ ግጭት ቀስቃሽ መረጃዎች ላይ እርምጃ መውሰዱን ከእነዚህም ውስጥ ዘጠና ስምንት ከመቶ የሚሆኑትን ራሱ ፌስቡክ መለየት መቻሉን አስታውቆ ነበር። ይህንን የፌስቡክ መግለጫ ተከትሎ በለንደን የሚገኙ ፎክስ ግሎቭ እና ግሎባል ዊትነስ የተባሉ በዲጂታል ሚዲያ ዙሪያ የሚያጠኑ ተቋማት እውነት ፌስቡክ እንዳለው ኢትዮጵያ ውስጥ የሚሰራጩ ሐሰተኛና የጥላቻ ንግግሮችን ማስወገድ ችሎ እንደሆን ለማረጋገጥ በማህበራዊ ሚዲያዎች ላይ ሲዘዋወሩ የነበሩ እና በማንነት ላይ ያተኮሩ አስራ አራት ጥቃት ቀስቃሽ ማስታወቂያዎችን ለፌስቡክ ላኩ። ውጤቱ ግን አስደንጋጭ ነበር። በጥናቱ ተሳታፊ የነበረው እና አውስትራሊያ በሚገኘው ኩዊንስላንድ ቴክኖሎጂ ዩኒቨርሲቲ የዶክትሬት ዲግሪውን እያጠና የሚገኘው ዳግማ ፈወርቅ አሁንም የጥላቻ ንግግር በብዛት እናያለን፣ ግን ጠፉ? ይላል ፌስቡክ ይህንን መሞከር ያስፈልጋል ብለን የተነሳ ነው። የመጀመሪያው ያደረግነው ምንድን ነው፣ የጥላቻ ንግግሮችን ከራሱ ከፌስቡክ ላይ ከዚህ በፊት በኢትዮጵያ የፌስቡክ ተጠቃሚዎች የተለጠፉ የጥላቻ ንግግሮችን ወስደን እና ደግሞ በጣም ግልጽ የሆኑ የጥላቻ ንግግሮችን የመረጥነው ሶስቱ ብሔሮች ላይ የተነገሩትን ነው። በአማራ፣ በኦሮሞ እና በትግራይ ብሔሮች ላይ ግልጽ የሆኑ የዘር ማጥፋትን ግጭትን የሚቀሰቅሱ የጥላቻ ንግግሮች ነበሩ የተጠቀምናቸው። በማስታወቂያ መልክ ስንለቃቸው ፌስቡክ የቴክኖሎጂ አቅም አለኝ አሁን ጥላቻ ንግግሮችን ማንም ሪፖርት ሳያደርግ ይዛለውኝ በቴክኖሎጂ አጠፋለሁ ያለው ስህተት መሆኑን አረጋግጠናል። ምክንያቱም የለቀቅናቸው ሁሉም ማስታወቂያዎች ወደ አስራ አራት የሚሆኑ ማስታወቂያዎች ናቸው በአጠቃላይ የለቀቅ ናቸው ሁሉንም አፕሮቭ አድርጓቸዋል የፌስቡክ ሲስተም እና በጣም ቁጥጥር የሚያደርግባቸው ማስታወቂያዎች ጥላቻ ንግግር ሲኖርባቸው እንዲህ በቀላሉ የሚያሳልፋቸው ከሆነ ማንኛውም ተጠቃሚ የሚለቃቸው በቀላሉ ያልፋሉ እንደማለት ነው። ፌስቡክ ያለው አይነት ቴክኖሎጂ ተግባራዊ እንዳልሆነ ወይም ኢፌክቲቭ እንዳልሆነ አረጋግጠናል በጥናታችን ማለት ነው። እንደ አውሮፒያን አቆጣጠር ከሁለት ሺ አስራ ዘጠኝ አንስቶ በኢትዮጵያ የተለያዩ አካባቢዎች የሚካሄዱ ግጭቶች እየተባባሱ መሄዳቸውን እና በዛው መጠን በማህበራዊ ሚዲያ ላይ የሚሰራጩ የጥላቻ ንግግሮች መጨመራቸውን የአውሮፓ ህብረትም እንደ አውሮፓያን አቆጣጠር በ2021 በኢትዮጵያ በሚሰራጩ የፈጠራ የተሳሳቱና የጥላቻ ንግግሮች ዙሪያ በአካሄደው ጥናት አመልክቷል። በተለይ ደግሞ ትዊተር ተብሎ ይጠራ በነበረው ኤክስ ላይ ሙሉ ለሙሉ የፈጠራ የሆኑ መረጃዎችና በሐሰት የተቀነባበሩ ምስሎች፣ ከአውድ ውጭ ጥቅም ላይ የዋሉ መረጃዎችና ዘር ማጥፋትን፣ አመፅን፣ ወይም አንድን ማህበረሰብ በሌላው ላይ የሚያነሳሱ መረጃዎችን በስፋት መመልከቱን አመልክቷል። እነዚህ መረጃዎች በተለይ በግጭት ወቅት በከፍተኛ ሁኔታ እንደሚጨምሩ ዳግም ያስረዳል። በጦርነት ውስጥ ያሉ አካላት እና ደጋፊዎቻቸው ሜዳ ላይ የሚደረገውን ጦርነት የበለጠ ለማሸነፍ ሚዲያን እንደ አንድ ትልቅ መሳሪያ ይጠቀማሉ። ከመደበኛው መገናኛ ብዙሃን ደግሞ ማህበራዊ ሚዲያ በጣም ብዙ ተግባቦትን የሚያቀሉ ዘዴዎች ስላሉት እነዛን የሚዋጉ ግጭት ውስጥ ያሉ ቡድኖችን የሚደግፉ ሰዎች ዋነኛ መሳሪያ ያደርጉታል። ማህበራዊ ሚዲያን ሶ ማህበራዊ ሚዲያን በመጠቀም ቫይራል የሆኑ መልእክቶችን መልቀቅ፣ ናሬቲቭን ለመቆጣጠር ወይም ደግሞ የቃላት ጦርነቱን ለማሸነፍ እነዚህን የማህበራዊ ሚዲያ መድረኮች ይጠቀማሉ ስለዚህ የበለጠ ግጭቱም እንዲስፋፋ ጦርነቱ እንዲቀጥል በተለይ ደግሞ ንጹሀን ላይ ጉዳት እንዲደርስ ብዙ የጥላቻ ንግግሮች በጦርነት ወቅቶች ሊተላለፉ ይችላሉ ማለት ነው። ያየነው እሱን ነው። በማህበራዊ ሚዲያ ላይ ሀቅን በማጣራት ሙያ ላይ የተሰማራችሁና የጥላቻ ንግግሮችን መለየት የሚያስችል ስልጠና የምትሰጠው ርሆቦት አያሌው የጥላቻ ንግግሮች በፌስቡክ ብቻ ሳይሆን አሁን ኢትዮጵያ ውስጥ በስፋት ጥቅም ላይ እየዋሉ በሚገኙት ቲክቶክ፣ ዩቲዩብ እና ሌሎች ማህበራዊ ሚዲያዎችም በተለይ በጦርነት ወቅት ትርክቶችን ለመቆጣጠር በሚደረገው ጥረት ግጭቶችን የማባባሻ መድረኮች እየሆኑ ነው ትላለች። እነዚህ ሜጀር የምንላቸው የማህበራዊ ሚዲያ ትስስር ገጾች ላይ የተለያዩ መረጃዎች በተለያዩ ዓላማዎች ነው የሚሰራጩት። እነዚህን መረጃዎች በተለይ ሀሰተኛ መረጃዎች እና የጥላቻ ንግግሮችን እንደ ግጭት መንስኤነት ባናያቸውም፣ በብዛት ግን የሚነሱ ግጭቶችን በማባባስ ወይም ፊውል በማድረግ ስርጭታቸውን በማስፋት እንዲሁም ደግሞ ከአንድ ቦታ ወደ ሌላ ቦታ እንዲስፋፉ የማድረግ ትልቅ ፖቴንሻል አላቸው። አምነስቲ ኢንተርናሽናል በዚህ ሳምንት ይፋ ባደረገው ሪፖርቱ በተለይ በሰሜን ኢትዮጵያ ጦርነት ወቅት ፌስቡክ በኢትዮጵያ ለሚፈጸሙ ሰብአዊ መብት ረገጣዎች አስተዋጽኦ ማድረጉን አስታውቋል። እንደምሳሌም ምሳሌም በፌስቡክ በተደረገ ጥሪ የዩኒቨርሲቲ መምህር የነበሩ የትግራይ ተወላጅ መገደላቸውን ይጠቅሳል። ሮቦት ይህ ብቻ አይደለም ትላለች። ከዛም ውጪ ደግሞ እንዲሁ በኦሮሚያ ክልል ውስጥ ደግሞ እንዲሁ በፌስቡክ ላይ ፖስት በመደረጉ ምክንያት ወንድሟንና አባቷን ያጣችን ልጅ ታሪክ በደንብ ተሰምቶ ከዛ በተጨማሪ ግን በጣም ብዙ የእያንዳንዱን ሰው ቤት ነው የሚያንኳኳው። ብዙ አካባቢዎች ላይ ጥቃት ሊደርስባችሁ ነው ተብሎ ፖስት እየተደረገ ቅድሚያ ሰዎች ከአካባቢያቸው የሚፈናቀሉባቸው የተለያዩ ኬዞች ነበሩ። እኔም አንዳንድ አካባቢዎች ላይ በስራ አጋጣሚ ሲሄድ የሰማኋቸው ማለት ነው። ፌስቡክ መረጃዎችን ለማሰራጨት የሚጠቀምበት አልጎሪዝም ወይም ቀመር ማህበረሰቡን ጎጂ የሆኑ መረጃዎች በተለየ መልኩ እንዲሰራጩ ማድረጉን ነው አምነስቲ ያመለከተው። ለመሆኑ ይህ አልጎሪዝም ምንድን ነው? በምን መልኩ ነው ሀሰተኛና ግጭት ቀስቃሽ መረጃዎችን የበለጠ የሚያስፋፋው ለሚለው ሮቦት ታስረዳለች። አልጎሪዝም የምንለው በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ ኤአይ በምንለው ነው በብዛት የሚመራው። ይሄ ምንድን ነው? የሰዎችን ባህሪ ወይንም ደግሞ ማህበራዊ ሚዲያ ላይ የምናደርጋቸውን እንቅስቃሴዎች በማጥናት የእኛን አስተሳሰብ እንደሚያውቀው ነው ማሽኑ የሚረዳው። ከዛን ደግሞ ምን ማየት እንዳለብን፣ ምን እንደምንወድ እሱ ነው ማለት ነው የሚወስንልን። ያንን ለማድረግ ሶስት ዋና ዋና መንገዶችን ይጠቀማል። አንደኛው የእኛ ላይክ እና ሪያክሽን ሚኒመም ሶስት መቶ ከደረሱ በኋላ ማህበራዊ ሚዲያ ላይ የምናያቸውን መረጃዎች ራሱ ነው የሚያቀርብልን ማለት ነው። ሌላኛው ደግሞ አካባቢያችን ላይ ያሉ ሰዎችን ኢንተረስት በተረዳ ቁጥር እነሱም እዛ አካባቢ ስለሚኖሩ ወይም ደግሞ እዛ ሀገር ውስጥ ኢትዮጵያ ላይ ስለሆኑ ስለዚህ ጉዳይ ይመለከታቸዋል ብሎ ደግሞ ያመጣልናል ማለት ነው። ከዚህ በተጨማሪ በማህበራዊ ሚዲያ ድንገት በምናየው መረጃ ላይ ሀያ ሰከንዶችን ካጠፋን ቀመሩ ወይም አልጎሪዝሙ መረጃውን እንደወደድነው ይገነዘብና ወዲያውኑ ተመሳሳይ መረጃዎችን ያመጣልናል። በመድረኩ ውስጥ ላሉ ጓደኞቻችንና ትስስሮቻችንም መረጃውን እንዲመለከቱ ይጋብዛቸዋል። ይሄ መረጃ እኮ ልክ አይደለም፣ እዚህ አካባቢ እንደዚህ አይነት ነገር አልተፈጸመም ብለን ኮሜንት በምናደርግበት ጊዜ ያ አልጎሪዝም ወይም ደግሞ ይሄ ማሽኑ አርቲፊሻል ኢንተሊጀንሱ የሚረዳው ኢንተራክት እያደረገች ነው፣ ይሄ ኮንቨርዜሽን እየፈጠረች ነው፣ እዚህ ጉዳይ ላይ እሷም ያገባታል ወይም እሷም ተመችቷታል ብሎ ነው የሚረዳው ማለት ነው። ስለዚህ ለሌሎቹ ቅድም ላልኩሽ ለእኔ ኔትወርኮች፣ እኔ ሎኬሽን አካባቢ ላይ ላሉ ሰዎችም ያንን ፖስት ያመጣል ማለት ነው። ፌስቡክ እና ሌሎችን ማህበራዊ ሚዲያዎች ግጭትን በማባባስ ረገድ ባላቸው ሚና ዋና ችግሩ የንግድ ተቋማት መሆናቸው ነው የሚለው ዳግም ማስታወቂያዎችን ለማግኘትና ገቢያቸውን ለማሳደግ ይዘቶችን በሰፊው ማሰራጨት እና በርካታ ሰዎች ጋር መድረስ ያለባቸው መሆኑ የማህበራዊ ኃላፊነታቸውን እንዳይወጡ አድርጓቸዋል ይላል። ከይዘት አይነቶች ውስጥ ረጅም ርቀት የሚሄደው የቱ አይነት ይዘት ነው ካልን ደግሞ በጣም ሴንስቲቭ የሆኑ ይዘቶች፣ የጥላቻ ንግግር፣ ግጭትን የሚቀሰቅሱ መልእክቶች፣ ሀሰተኛ መረጃዎች፣ የሰውን ስሜት የሚያነሳሱ የይዘት አይነቶች የበለጠ እይታን ያገኛሉ። አልጎሪዝሙም እሱን የበለጠ እንዲዳረስ ያደርገዋል ማለት ነው። መልቲፕላይ ያደርገዋል። በዚህ መሰረት ብዙ ቪው ከማግኘት ብዙ ገንዘብ ለማግኘት ሲሉ አልጎሪዝሞቻቸው እንዲህ አይነት ይዘቶችን እንዲያስፋፉ ዲፕሎይ ያደረጓቸዋል። በዚህ ምክንያት ከሌሎች ወቅቶች በተለየ በጦርነት ወቅቶች፣ ብዙ ሰውም ደግሞ በጦርነት ወቅት መረጃ ማየት ስለሚፈልግ፣ ኮሚዩኒኬት ማድረግ ስለሚፈልግ፣ ምን ተፈጠረ ምን አለ የሚለውንም ማየት ስለሚፈልግ፣ ወደ እነዚህ መድረኮች ይመጣል። አልጎሪዝሞቹ ያንን ፋሲሊቴት ያደርጋሉ፣ የበለጠ እንዲባባስ ያደርጋል ማለት ነው ከኖርማል ወቅት የጦርነት ወቅት ላይ የበለጠ ጉዳት እንዲደርስም ግጭቶች እንዲስፋፉም የሚያረጉት በዚህ እይታን በሚያፕሮሞት በሚያረገው አልጎሪትማቸው አማካኝነት ነው። ከሁለት ዓመት በፊት በዩናይትድ ስቴትስ የተወካዮች ምክር ቤት ቀርበው የምስክርነት ቃላቸውን የሰጡት ፍራንሲስ ሀውገን የተባሉ የቀድሞ የፌስቡክ ባልደረባ ፌስቡክ በማህበረሰቡ ላይ ከሚደርሰው አውዳሚ ተጽዕኖ በተጨማሪ በተለይ በማያንማርና በኢትዮጵያ ማንነትን መሰረት ያደረጉ ጥቃቶች እንዲስፋፉ ማድረጉን አስረድተው ነበር። በአስቸኳይ እርምጃ ካልተወሰደም ዋነኛ ፍርሃታቸው አሁን የሚታዩት ከፋፋይና ጽንፍ የያዙ ባህሪያት ገና እየጀመሩ ሊሆን እንደሚችል እና ከዚህ ወደ ከፋ ሁኔታ ሊያመራ እንደሚችል ፍርሃታቸውን ገልጸዋል። ዳግም ይህንን ሀሳብ ይጋራል። ከሁለት ሺህ አስራ አምስት አስራ ስድስት በአውሮፓውያን አቆጣጠር ጀምሮ ኢትዮጵያ ውስጥ የፖለቲካ እንቅስቃሴ በደንብ ከፍ እያለ በመጣባቸው ወቅቶች ከዛም በሁለት ሺህ ሀያ ከሀጫሉ ግድያ በኋላ ባየናቸው ግጭቶች ከዛም በኋላ በጦርነቱ በሰሜን ጦርነት ወቅት ያየናቸው ብሔሮችን ተኮር ያደረጉ የጥላቻ ንግግሮች መሬት ላይ ከነበሩ ግጭቶች ጋር ሊንክ መደረግ ይችላሉ። በትርጉም በሚሰጥ መልኩ ልናገናኛቸው እንችላለን። አንዳንድ ወቅቶችም ላይ በትክክል የሰዎች ስም እየተጠቀሰ በብሔራቸው ምክንያት ጥቃት እየተጠራ እነዛ ሰዎች በመሬት ላይ ባሉ ታጣቂ ቡድኖች ደግሞ ጉዳት ሲደርስባቸውም ተመልክተናል። በኢትዮጵያ በጣም ከፍተኛ አስተዋጽኦ ነው ያለው ፌስቡክ የምንለው መድረግ። የተሳሳቱ መረጃዎችና የጥላቻ ንግግሮች ግጭቶች እንዲስፋፉ ከማድረግ በተጨማሪ በሰላማዊ ሰዎች ሕይወት ላይ እያደረሱት ያሉት ጉዳት ከሚታሰበውን በላይ መሆኑን ነው ባለሙያዎቹም ያስረዱት። ለምሳሌ ሀሰተኛ መረጃዎች የሰብአዊ መብት ተቋማት ህይወት አድን ስራዎችን እንዳይሰሩ እያስተጓጎልባቸው እንደሆነ በተደጋጋሚ ማስጠንቀቂያ ያወጣሉ። ሮህቦት እንደምትለውም በርካታ ሰዎች ለጭንቀትና ለተለያዩ የአይምሮ ጤና መታወኮች ይጋለጣሉ። ስለ አንድ ግጭት ወይም አንድ አካባቢ ስለተነሳ ነገር በሚሰራጩ መረጃዎች ምክንያት ለምሳሌ የተጎጂዎች ቁጥር ከፍ ተደርጎ ይሰራጫል። አንዳንዴ ዝቅ ተደርጎ ይሰራጫል። በዛ ወቅት ሲቪሊያንስ ወይም ደግሞ እነዚህ በዛ አካባቢ የሚኖሩ ተጎጂ ሰዎች አንደኛ ፍትህን እንዳያገኙ፣ ሁለተኛ ተገቢ እርዳታ እና ተገቢ መፍትሄ እንዳያገኙ ብዙ ጊዜ ኮንትሪቢዩት ያደርጋል። ምክንያቱም የተለያዩ ዓለም አቀፍ ድርጅቶች ሊሆን ይችላሉ፣ ውጭ ሀገር የሚኖሩ ኢትዮጵያውያንም ሊሆን ይችላሉ። የሌሎችም ሰዎች ስለ ግጭቶቹ የሚኖራቸው አመለካከት የተሳሳተ በሚሆንበት ጊዜ የሚወስዱት እርምጃ ብዙ ጊዜ የተሳሳተ ይሆናል። በግጭትና በጦርነት ወቅት በማህበራዊ ሚዲያዎች ላይ የሚሰራጩ ሀሰተኛ መረጃዎች ከፍተኛ ጉዳት እያደረሱ የሚገኙት በኢትዮጵያ ብቻ አይደለም። እንደ አውሮፒያን አቆጣጠር በ2017 ፌስቡክ ትርፍ ለማሳደድ ሲል በተጠቀመባቸው ቀመሮች ምክንያት ማይናማር ውስጥ በሚገኙ የሮሂንጋ ማህበረሰብ ላይ አስከፊ ጥቃት መፈጸሙን አምነስቲ ኢንተርናሽናል ያወጣው ሪፖርት ያመለክታል። በኮቪድ-19 ወረርሽኝ ወቅት ይሰራጩ የነበሩ ሀሰተኛ መረጃዎችም በተለያዩ ማህበረሰቦች ዘንድ ብዥታ፣ ፍርሃትና አመኔታ ማጣት በመፍጠሩ ለጤና ባለሙያዎች ራስ ምታት ሆኖ ነበር። አሁንም በሩሲያ እና በዩክሬን መካከል በሚደረገው እንዲሁም ከሳምንታት በፊት በእስራኤል እና ሀማስ መካከል እንደ አዲስ ባገረሸው ጦርነት መሀል የሚለቀቁት ቪዲዮዎች እና ፎቶዎች በመላው ዓለም የሚገኙ ተመልካቾች እውነታውን ከልቦለድ ለመለየት እንዲቸገሩ አድርጓቸዋል። ለእነዚህ ሀሰተኛ መረጃዎችና የጥላቻ ንግግሮች ስርጭት በዋናነት የማህበራዊ ሚዲያዎች ተጠያቂ ይሁኑ እንጂ ግጭት ቀስቃሽ መረጃዎችን የሚያጋሩ ግለሰቦችና የሚዲያው ተጠቃሚዎችም የራሳቸውን ድርሻ እንዳላቸው ሮሆቦት ታመለክታለች። ሰው በቅድሚያ ማወቅ ያለበት የሚመጡልኝ መረጃዎች ሁሉ የተለያየ ዓላማ ባላቸው ግለሰቦች ወይም አካላት ሊመጡልኝ ይችላሉ የሚለው መጠራጠር አለባቸው። ብዙ ጊዜ አብዛኛው ሰው የሚሸወደው በተለይ ከላይ ከላይ በሚያየው በአርዕስቱ፣ በምስሎቹ፣ በተለይ ግጭት ላይ ቪዲዮዎች እና ምስሎች ወይም ፎቶዎች በስፋት ይሰራጫሉ። እነዚህ ምስሎች እና ቪዲዮዎች ግን ከጉዳዩ ጋር ወይም ከግጭቱ ጋር የእውነት ግንኙነት አላቸው ወይ ብለን ቼክ ስናደረግ በብዛት አይደሉም። ሌላ ሀገር የተፈጠሩ እውነቶችን ወይም ሶስትና አራት ዓመት ያለፋቸውን ምስሎች እና ቪዲዮዎች አሁን ላይ እንደሆነ ተደርጎ ይሰራጫሉና። እነዛን መጠራጠር አለብን። የምናየው ነገር ሁሉ በፊት ማየት ማመን ነው ነበር የሚባለው እና አሁን ግን የምናየው ነገርን ማመን የለብንም ወደሚለው መምጣት አለብን፣ ከተለያዩ ምንጮች ማጣራት መልመድ አለብን። ዳግም የሚዲያ አጠቃቀም ክህሎት ማነስ ጎን ለጎን መረጃ ተቀባዮች የሚፈልጉትን ወይም ከቀደመው አመለካከታቸው ጋር የሚሄደውን ነገር ብቻ የመስማትና የማየት ፍላጎታቸው እየጨመረ መሄድ ለሀሰተኛ መረጃ ስርጭት አስተዋጽኦ ማድረጉን ይስማማ እንጂ አሁንም በዋናነት ተጠያቂ የሚያደርገው ግዙፍ የቴክኖሎጂ ተቋማቱን ነው። እንደ ትልቅ ችግር ግን የማየው ከዚህ ሁሉ ውስጥ ማህበራዊ ሚዲያ መድረኮቹ ከቢዝነስ ሞዴላቸው ጋር ስለሚገናኝ የራሳቸውን ጥቅም አሳልፈው ጥላቻ ንግግሮችን እና ሀሰተኛ መረጃዎችን ይቆጣጠራሉ ብሎ መጠበቅ ስለማይቻል ዋናው ዋናው ችግር ያለው እነሱ ጋር ነው ብዬ ነው ማስበው ሰው እነሱ መድረኮቹ አሉ የጥላቻ መልእክቶቹን የሚቀርጹ እና የሚለጥፉ ሰዎች ወይም ትሬት አክተር የምንላቸው አሉ ያንን ደግሞ የሚከታተል አብዛኛው ሰው አለ የሚያነብ ሼር የሚያደርገው ማለት ነው ከነዚህ ሁሉ ዋነኛው ሀላፊነት በዚህ ጉዳይ ውስጥ ያለበት ማህበራዊ ሚዲያ መድረኮቹ ናቸው ከዛ በኋላ ነው ተጠቃሚዎቹ ጋር የምንመጣው እና በእርግጥም አምነስቲ በዚህ ሳምንት ሪፖርቱ ፌስቡክ አልጎሪዝም ወይም ቀመሮችን ተጠቅሞ ገቢውን ለማሳደግ የሚጠቀምበትን የንግድ አሰራር እንዲቀይር ምክረ ሀሳብ አቅርቧል። ይህ አንድ አማራጭ ሆኖ ዳግም በአፋጣኝ መወሰድ አለባቸው የሚላቸውን እርምጃዎችም ያብራራል። የመጀመሪያው ነገር እነዚህ የማህበራዊ ሚዲያ መድረኮች የራሳቸውን ጥቅም አሳልፈው ሊሰጡ ስለማይችሉ ያንን የማህበረሰብ ጉዳት ለመቀነስ ትልቅ አስተዋጽኦ መጫወት የሚችሉት መንግስታት ናቸው። ሰው ህጎችን በማውጣት እነዚህን መድረኮች በፖሊሲ በማስገደድ ግጭቶችን ሊቀንስ የሚችል ማህበራዊ ሚዲያ መድረኮች ለጥላቻ ንግግር መሰራጫ እንዳይሆኑ የሚያደርጉ እርምጃዎች እንዲወሰዱ ፖሊሲዎችን ማውጣት ይችላሉ። መንግስታት የማህበራዊ መገናኛ መድረኮችም በእንደዚህ አይነት በተለይ ጦርነት በሚነሳባቸው ወቅቶች የተለያዩ የአደጋ ጊዜ እርምጃዎችን መውሰድ አለባቸው። እንደ ኢትዮጵያ ባለ ደግሞ ለፌስቡክ ትርጉም ያለው ገበያ ያልሆነ እና ያን ያክል ጫና መፍጠር የማይችል ሀገር በአህጉር ደረጃ ሬጉላቶሪ የሆኑ እርምጃዎችን መውሰድ ይችላል። ለምሳሌ በአፍሪካ ህብረት በኩል ጫናዎች እንዲኖሩ ፌስቡክ ላይ አስተዋጽኦ ማድረግ ይቻላል። በኢትዮጵያ በጣም ትንሽ ተጠቃሚ ቢኖረውም ፌስቡክ በአፍሪካ ደረጃ ግን ካየ ነው በመቶ ሚሊዮኖች የሚቆጠሩ ተጠቃሚዎች ስላሉ አህጉራዊ እርምጃዎች የተሻለ አስተዋጽኦ ያደርጋሉ። በግጭትና በጦርነት ወቅት ትክክለኛና የተጣራ መረጃ ማግኘት ህይወትን ለማትረፍም ሆነ ግጭትን ለማብረድ እጅግ አስፈላጊ ነው። በተቃራኒው በግጭት ወቅት የሚሰራጩ ሀሰተኛ መረጃዎች እና የጥላቻ ንግግሮች ግን በማህበረሰቡ ዘንድ ጭንቀት በመፍጠር ሰዎች ለግጭት እንዲነሳሱ ፍትህ እንዳያገኙና ሰብአዊ መብቶቻቸው እንዲጣሱ እንደሚያደርግ ባለሙያዎቹ አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እንግዶቹንና ስመኝሽ የቆየን ለዘገባው አመሰግናለሁ። አሁን የፕሮግራም ማሳሰቢያ አለን። ቅርብ ቀን ኢትዮጵያ የሰላም መንገዶች ምዕራፍ ሁለት የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች በሚል ርዕስ ከሚያካሄዳቸው የቴሌቪዥን ውይይቶች ቀጣዩ ምዕራፍ ዝግጅት ላይ ነው። አንድ ዓመት ከፕሪቶሪያ ወዲህ በሚል ርዕስ እየተሰናዳ ያለው አወያዮችና ተጋባዥ እንግዶች የተሳተፉበት የስቱዲዮ ውስጥ የቴሌቪዥን ውይይት በቅርብ ቀን እናንተ ዘንድ ይደርሳል። ከኢትዮጵያ የተለያዩ አካባቢዎች የተሰባሰቡ ጥያቄዎችና አስተያየቶች፣ የስቱዲዮ እንግዶች ሀሳቦች፣ በአካልና በስካይፕ የተሳተፉ አወያዮች አመለካከቶችና የመፍትሄ ሀሳቦች በስፋት ይስተናገዳሉ። ይህ የዘጠና ደቂቃ ውይይት በአማርኛ በኦሮምኛና በትግርኛ የሚዘጋጅ ሲሆን የአማርኛው ክፍል በቅርብ ቀን ደርሶታል። በመጪዎቹ ተከታታይ ሳምንታት የኦሮምኛና የትግርኛ ዝግጅቶች በኢትዮጵያ የሰላም መንገዶችና በኤርትራ አስተዳደርና ዲሞክራሲ ላይ አተኩረው ይቀጥላሉ። ኢትዮጵያ የሰላም መንገዶች ከፕሪቶሪያ ወዲህ በቅርብ ቀን በአሜሪካ ድምፅ በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት። ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ኅዳር 29 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው ግሩም ድንቅ የሙዚቃ ቃና ይቀጥላል። ጤና ስትልኝ፣ እንደምን አመሻችሁ። ዘውትር ቅዳሜ የምሽት ዘና የምንልበት ሳምንታዊ የሙዚቃ ጋና አሁን ጀምረዋል። ሙዚቃዎቹ መርጬ ወደ እናንተ የማደርሰው እንግዲህ ወልነኝ እስከ አራት ሰዓት አብራችሁኝ ልትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃና የምንከፍተው ዌን አይ ወዝ ር ማን በተሰኘው በዚህ የብሩኖ ማርስ ሙዚቃ ነው። ብሩኖ ማርስ 11 የግራሚ ሽልማቶችን ሲያገኝ ከ200 ሚሊዮን በላይ ቅጂዎች የሸጠ ሙዚቀኛ ነው። ዌን አይ ወዝ ር ማን የጸጸት ዜማ ነው። ከእውነተኛ የህይወት ገጠመኙ የተቀዳ ሥራ ሲሆን ፍቅረኛው በወቅቱ ከእርሱ ጋር እንደነበረች ሳይንከባከባት በመቅረቱና በመሄዷ ማድረግ ስለነበረበት ነገሮች ይናገራል። አዲሱ ፍቅረኛዋም የእርሱን ስህተት እንዳይደግም ይመክራል። Good strong. ወን አይ ወዝ ዩር መን በብሩኖ ማርስ ነበር። የሙዚቃ ቃና ይቀጥላል። ደስ ብላኛለች የሚለን ደግሞ ሚካኤል ለማ ነው። ከኤክስፕሬስ ባንድ ጋር የሠራው ድንቅ ዜማ ነው እንደምትወዱት ተስፋ አድርጋለሁ። This is a college, and in I am my time, this is my come to me and for the time's And <speaking> in the time, you ሚካኤል ለማ ነበር፣ ደስ ብላኛለች ሲል የነበረው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘወትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግደወል ነኝ young forever Jay-Z now mr hudson bagara said musikano. the is a short trip. the music for the sad man. Sun is always out and you never get old And the champagne's always cold and the music's always good And the pretty girls just happen to stop by in the hood And they hop they pretty ass up on the hood of that pretty ass Call without a wrinkle in today Cause there's no tomorrow Just a picture perfect day that lasts a whole lifetime and it never ends, cause all we have to do is hit one So let's just stay in the moment, smoke some, drink some wine, reminisce, talk some. Forever young is in your mind. Leave them off the cannon race, neither space nor time. So when the director yells, cut, I'll be fine. I'm uh, forever young. Forever young I won't Not much while we're alive. Life is for living, I'm living uptight See you somewhere up in the sky Then I die, I'll be alive For a million years, bye-bye So not for legends, I'm forever young My name shall survive Through the darkest blocks of a kitchen stove of a pirate's pots My name shall be passed down to generations While debating up in barbershops Young, slung, hung here Shoulder it is from here With a little ambition Just what we can become here yeah. As the father passed the story down to his son's ears Younger kid, younger every year, yeah So if you love me, baby, this is how you let me know Don't ever let me go, that's how you let me know, baby I'm up on fogs that's gorgeous. Hold up. got lost me. They be talking. I be talking more. be nauseous. Hold up. I'll be here forever. You know I'm on my phone. I ain't with foreclosure. I will never forfeit. Best before boss. Google ring the chorus in. Did you keep the pitching yet? I'm painting you a of young. ጄይ ዚ እና ሚስተር ሄድሰን ነበሩ፣ ያንግ ፎር ኤቨር ከተሰኘው ዜማቸው ጋር። ልድረስሽ የዲ በክሉ ዜማ ነው። ልድረስሽ እንደ ግጥም ላፍልቅሽ፣ እንደ ዜማ ዓለም አጀብ ያለው ፍጹም ያልተሰማ Oh, <laughs> Donna. ልድረስሽ በዲህ በኩሉ ነበር ኪሊንግ ሚ ሶፍትሊ። ከዚህ ቀደም ሎረን ሂል ከፊጂስ ጋር የተጫወተችውን ጋብዣቸው ነበር። ዛሬ የምንሰማው ሮቤርታ ፍላክ ያዘመችው ነው። ከእርሷ ቀደም ብሎም ሌሎች ተጫውተውታል። ሮቤርታ ፍላክ አንድ ቀን በበረራ ላይ ሳለች፣ በወቅቱ የሬዲዮ ስርጭት በአውሮፕላን ውስጥ ይሰማ ነበርና ሎሪ ሊበርማን ስታዜማው ሰማች። ከአውሮፕላን እንደወረደች ታዋቂው የሙዚቃ አቀናባሪው ኩንሲ ጆንስ ጋር በመደወል እርሷም ዜማውን መሥራት እንደምትፈልግ ገለጸች። ይህ እርሷ የሠራችው ታዲያ ዜማው ተወዳጅ እንዲሆን እንዳደረገ ይነገራል። ኪሊንግ ሚ ሶፍትሊ፣ ሮቤርታ ፍላክ ያዘመችውን ነበር ያደመጥ ነው። አካሌ የተወዳጁ ኤፍሬም ታምሩ ለስለስ ያለ የፍቅር ዜማ ነው የምሰናበታችሁ በዚሁ ነው ሳምንት ቀጥሮ ይዘን እንለያይ። እንግዶልነኝ ሰላም። i yeah. yeah. የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ።